የጠቅላይ ሚኒስትር ጽፈት ቤት የመንግስት የልማት ድርጅቶች የሆኑት የባህርዳርና ኮምቦልቻ ጨርቃጨርቅ ፋብሪካዎች ለጥረት ኮርፖሬት እንዲሸጡ ውሳኔ ያሳለፈው ባለፈው ሳምንት ነበር። ጽፈት ቤቱ ውሳኔውን የሰጠው ከመንግስት የልማት ድርጅቶች ሚኒስቴር የቀረበለትን ጥያቄ ከመረመረ በኋላ ነው ሚኒስቴር መስሪያ ቤቱ ጉዳዩን ወደ ጠቅላይ ሚኒስትር ጽህፈት ቤት የወሰደው ጥረት ሁለቱም ፋብሪካዎች ለመግዛት ያቀረበው ዋጋ ቀድሞ ከተቀመጠው ተመን በታች ሆኖ በመገኘቱ እንደሆነ ዘገባዎች ይጠቁማሉ። ጥረት የባህር ዳር ጨርቃጨርቅ ፋብሪካን ለመግዛት 315 ሚሊዮን ብር ዋጋ ማቅረቡን ሀገር ውስጥ የሚታተም አንድ ሳምንታዊ ጋዜጣ ዘግቧል። ለኮምቦልቻ ጨርቃ ጨርቅ ፋብሪካ ደግሞ 450 ሚሊዮን ብር መድቧል። በጥረት በኩል የቀረበው ዋጋ በወቅቱ የገበያው ሁኔታ ላይ ተንተርሶ ከወጣው ተመን በታች መሆኑን የመንግስት የልማት ድርጅቶች ሚኒስቴር የኮርፖሬት ኮሚኒኬሽን ኃላፊ አቶ ወንድ አፍራሽ አሰፋ ይቀበላሉ። መንግስት ሁለቱን ፋብሪካዎች ወደ ግል ለማዛወር በተደጋጋሚ ለጨረታ ቢያቀርባቸውም ገዢ እንደታጣ የሚያስታውሱት አቶ ወንድ አፍራሽ፣ በዚህም ምክንያት በድርድር ለመሸጥ ሂደቱ እንደተጀመረ ያስረዳሉ። እናንተ ካቀረባችሁት ብለው ኮት የሚያደርጉን ፎርችኖች ምንድን ነው? ከዚህ በፊት ጠቋሚ ዋጋ ምንለዋለን። ከዚህ በፊት ጨረታ ላይ ያወጣ ነውን ተከትለው ነው። እነሱ ከዚህ በፊት ቀርቦ ከነበረው ዋጋ ያነሰ ነው የሚሉት? አዎ፣ ከዛ አንጻር ከታየ ያነሰ ነው። ነገር ግን ድርድር ላይ ተደራዳሪዎቹ ናቸው እንግዲህ ዋጋ የሚያቀርቡት። ድርድር ላይ ዋጋ ኮታ አናደርግም። በነገራችን ላይ ወደ ድርድርም ስንሄድ እኮ ማስታወቂያ አውጥተን ነው። ሁሉም ፍላጎት ያለው ለመግዛት እንዲደራደር ማለት ነው። ከዛ ውስጥ የተሻለውን መርጠን እንደራድራለን። የተሻለ ዋጋ ያቀረበውን የተሻለ ቢዝነ ቢዝነስ ፕላን የስራ ቅዳ ካቀረበው ጋራ እንደራደራለን። ይሄ ነው አሰራራችን። እንግዲህ ጥረት ሚኒስቴር መስሪያ ቤቱ ቀደም ሲል ላወጣው ተመን ቀረብ ያለ ዋጋ ስላቀረበ ና የስራ ቅዱም የተሻለ ስለሆነ መመረጡን አቶ እንዳፍራሽ ተናግረዋል። ጥረት የአማራ ክልል ገዢ ፓርቲ ከሆነው የብሔረ አማራ ዲሞክራሲያዊ ንቅናቄ ባአዴን ጋር ትስስር ያለው ድርጅት ነው። የድርጅቱ ስራ አስፈጻሚ አቶ ታደሰ ካሳ ና የቦርዱ ሰብሳቢ አቶ በረከት ስምኦን የባአዴን ስራ አስፈጻሚ አባላት ናቸው። የድርጅቱ ኃላፊዎች በተለያየ ጊዜ በሰጡት መግለጫ ጥረት የተቋቋመው የአሁኑ ባአዴን የቀድሞው ኢህዴን በትጥቅ ትግል ወቅት በአይነትና በጥሬ ገንዘብ ባሰባስበው ንብረት መሆኑን አስታውቀዋል። ከ20 ዓመት በፊት የተመሰረተው ጥረት በአሁኑ ወቅት 17 በስራ ላይ ያሉ ድርጅቶችን እንደሚያንቀሳቅስ ከተቋሙ የተገኘው መረጃ ያመለክታል። ከጥረት ድርጅቶች አንዱ የሆነው የተላጀ ልብስ ስፌት ፋብሪካ ስራውን እያከናወነ የሚገኘው ከኮምቦልቻ ጨርቃጨርቅ ፋብሪካ በተከራያቸው ማሽኖች እንደሆነ ሰራተኞች ለዶይቸ ቨለ ገልጸዋል። በ1981 ዓመተ ምህረት የተመሰረተው ኮምቦልቻ ጨርቃጨርቅ ለገበያ ከሚያቀርባቸው የአንሶላ ፎጣና የትራስ ልብሶች ሌላ የሽመናና የፈትል ማሽኖች አሉት። ጣሊያን ለኢትዮጵያ በከፈለችው የደም ካሳ በ1953 ዓ ም የተቋቋመው የባህር ዳር ጨርቃ ጨርቅ ፋብሪካ ደግሞ ዋነኛ ምርቱ አንሶላ ነው። ሁለቱ የመንግስት ፋብሪካዎች ለጥረት እንዲዛወሩ ቢወሰንም ለፋብሪካዎቹ ስራ አመራሮችም ሆነ ሰራተኞች በይፋ የተገለጸ ነገር እስካሁን አለመኖሩን ለዶይቸ ቨለ አስተያየታቸውን የሰጡ ተናግረዋል። የሁለቱም ፋብሪካዎች ስራ አስኪያጆች እስከ ትናንት ድረስ ጀርመን ፍራንክፈርት እየተካሄደ በሚገኝ የሳምንት አውደሪ ላይ ተሳታፊ ነበሩ። የባህር ዳር ጨርቃጨርቅ ፋብሪካ ስራ አስፈጻሚ አቶ ያሬድ ብርሃኔ እስካሁን ስለ ፋብሪካው መሸጥ በይፋ የደረሳቸው ነገር እንደሌለ ይገልጻሉ። ምንም የለም። እኛ ሁሌ ጨረታ ይወጣል፣ ላለፉት አስር ዓመታት ጋዜጣ ሲወጣ፣ ሰው ሊጎበኝ ሲመጣ፣ ያው ደብዳቤ ይዞ ማስጎብኘት ምናምን ነው እንጂ ምንም ለእኛውን አዲስ ነገር አይደለም። ሁሌ ስለሚወራ ይሸጣል፣ ተሸጧል፣ አዲስ ነገር አይደለም። ሁለቱ ፋብሪካዎች ለጥረት እንዲሸጡ ቢወሰንም የማዛወር ሂደቱ ገና እንደሚቀር አቶ ወንዳፍራሽ ይናገራሉ። ለዚህም መጀመሪያ ክፍያው መፈጸም ይኖርበታል። መስሪያ ቤታቸው ለጥረት ኃላፊዎች ይህንኑ ባለፈው ሳምንት ማሳወቁንና ምላሽ እየጠበቀ እንደሆነም ጨምረው ገልጸዋል። ከጥረት በኩል መረጃ ለማግኘት ተደጋጋሚ ሙከራ ብናደርግም ሊሳካልን አልቻለም።